በአምላካችን በመድኃኒታችንና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችው አሜን። አምላካችን ሕያው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሁን እንግዲህ የምንማረው ስለ ንስሐ ነው። እግዚአብሔር መንፈስ ቅዱስ ራሱ እንዲያስተምረን ቅዱስ ፈቃድ ይሆንልን። ርዕሱ ንስሐ ነው የሚለው ንስሐ ቃሉ የግእዝ ነው። ፍቹም መመለስ፣ መጸጸት፣ ማዘን፣ ያለፈውን ኃጢአት ላለመድገም መወሰን ማለት ነው። ንስሐ የሚጠቅመው ከእምነትና ከኑዛዜ ጋር ሲሆን ነው። የንስሐ የንስሐ ሀዘንና ጸጸት ከዚህ ዓለም የተለየ ሀዘን ነው። ስለዚህም ቅዱስ መጽሐፍ እንዲህ ይለናል አሁን ለንስሐ ስላዘናችሁ ደስ ብሎኛል። እንደ እግዚአብሔር ፈቃድ የሆነ ሀዘን ወይም እንደ እግዚአብሔር ፈቃድ የሆነ ንስሐ ለማለት ነው። እንደ እግዚአብሔር ፈቃድ የሆነ ሀዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋል። የዓለም ሀዘን ግን ሞትን ያመጣል ስለሚል ነው ሁለተኛ ቆሮንቶስ ምዕራፍ ሰባት ቁጥር ዘጠኝ እስከ አስራ አንድ ማለት ብዙ የምናዝንባቸው ነገሮች አሉ። እንዲሁ እኛ ላንጨምረው ላንቀንሰው ነገር መቼም ክፉና ደግን ከለየንበት ጊዜ ጀምሮ ብዙ የምናዝንባቸው ነገሮች አሉ። እነዚያ ሁሉ ከንቶዎች ናቸው። በተለይም ከእኛ ውስጥ የምንወደው አንዱ በስጋ ሞት ይሞትና አብዛኛውን ጊዜ የመረረ ሀዘን እናዝናለን። ይህ የማይፈልግ ሀዘን ነው። እኛ ክርስቲያኖች አሁን እንደተማርነው ሌላ ተስፋ አለን። ሌላ የምንጠብቀው ዓለም አለን። ስለዚህ አሁን የሚሆነው የክርስቲያን የስጋ ሞት እረፍት እንጂ ወደ ዘላለም ህይወት መሸጋገሪያ ድልድይ እንጂ ሞት አይደለም እና የመረረ ሀዘን በማዘን ራስን ጤና ማሳጣት እግዚአብሔርንም ማስቀየም ከንቱ ሀዘን ነው። ሀዘን ለአገር፣ ለወገን፣ ለራስ ህይወት በአጠቃላይ በዚህ ዓለም ለሚሰራው ርኩሰት የሚሆነው ሀዘንና ኃጢያትን በተመለከተ ንስሐን በተመለከተ የሚሆነው ሀዘን ግን መንፈሳዊ ጥበብ አለው። ለዚህ ነው የንስሐ ሀዘን ካለም ሀዘን የተለየ ነው ያለው የእግዚአብሔር ቃል እና አሁን ትምህርታችን ትምርታችን ስለ ንስሐ ነውና አምላካችን ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ በዚህ ዓለም ሲያስተምር ማስተማሩን የጀመረበት ቃል ምንድን ነው ይላል። ማስተማሩን የጀመረበት ቃል ለመጀመሪያ ጊዜ በዚህ ዓለም አምላካችን ኢየሱስ ክርስቶስ ለማስተማር አንደበቱን ሲከፍት፣ ቃሉን ሲጀምር፣ በዚህ ቃል ነው የጀመረው። ምንድን ነው ቃሉ? መንግሥተ ሰማያት ቀርባለችና ንስሐ ግቡ። የማቴዎስ ወንጌል ምዕራፍ አራት ቁጥር አስራ ሰባት ዛሬ በቤተ ክርስቲያናችን በቅዳሴ ጊዜ ወንጌሉ ከመነበቡ በፊት ዲያቆኑ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው ከዚህ የተነሳ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ ብቻ። አንድ ሁልጊዜ ከበድ የሚልን ቃል አለ። ጌታ በዚህ አለም ማስተማር ከጀመረበት ቀን ጊዜ ጀምሮ እስካሁን ድረስ መንግስተ ሰማያት ቀርባለችና መንግስተ ሰማያት ቀርባለችና ነው የሚለው የሚባለው በየቀኑ ግን የት አለች የቀረበች እንደውም ከእኛ መካከል ማን እንደሆነ እንጃ እንደ መሪ ጌታ ሁልጊዜ መንግስተ ሰማያት ቀርባለችና መንግስተ ሰማያት ቀርባለችና ለ የት አለች አለ ነው የሚባለው መካከላችን ማን እንደሆነ እንጃ ህፃን ልጅ ይሁን ወይም ሴት ይሁን እንጃ እና ሁል ጊዜ መንግስተ ሰማያት ቀርባለችና መንግስተ ሰማያት ቀርባለችና፣ በየቀኑ ነገም ብንቀድስ እንደዚያው ነው። ከዚያም በኋላ ምንቀድስ እንደዚያው ነው። ጌታም ያን ጊዜ ማስተማረን ሲጀምር መንግስተ ሰማያት ቀርባለችና ንስሐ ግቡ ነው ያለ። ግን መንግስተ ሰማያት ገና ናት፣ ገና በተስፋ እየጠበቅ ናት። ለምንድን ነው ነው ጥያቄ። እንግዲህ በወንጌላችን ትምህርት ውስጥ መንግስተ ሰማያት ማለት የመጀመሪያው ራሱ ኢየሱስ ክርስቶስ ነው። ትከታተሉኝ ያላችሁ መንግስተ ሰማያት ማለት ራሱ ጌታችን ኢየሱስ ክርስቶስ ነው። በወንጌል ውስጥ አንድ ቀን ሰዎች እንዲያው ስለ መንግስተ ሰማያት መልካምነት ደጋግማ አስተምርህናል እባክህ አንድ ቀን አሳየንና ይበቃናል ብለው ጠይቀውት ነበር። በመጽሐፍ ቅዱስ ውስጥ ነው። መንግስተ ሰማያትን አሳየንና ይበቃናል አሉት። ታዲያ ምንድን ነው ያላቸው ጌታ? መንግስተ ሰማያትሰ ነያ ማእከሌክሙ፣ መንግስተ ሰማያት በመካከላቸው ናት ማለት መንግስተ ሰማያት የተባልኩ እኔ ይኸው በመካከላቸው ነኝ። መንግስተ ሰማያት ማለት የእግዚአብሔር መንግስት ማለት ነው። መንግስተ ሰማያት ማለት የዘላለም ሕይወት ያለበት ነገር ማለት ነው። የዘላለም ሕይወት ያለበት አገር ያለበት ዓለም ማለት ነው። ያ የዘላለም ህይወት ደግሞ መሰረቱ ኢየሱስ ክርስቶስ ነው። ያ የዘላለም ህይወት ያለበት አለም ራሱ ኢየሱስ ክርስቶስ ነው። ምክንያቱም እሱን ስናምን ነው የምንጠመቀው። እሱን አምነን ስንጠመቅ ነው ሁለተኛ የምንወለደው። እሱን አምነን ተጠምቀን ሁለተኛ ስንወለድ ነው በእግዚአብሔር መንግስት ውስጥ የምንገባው እና ከእግዚአብሔር መንግስት ወይም ከእግዚአብሔር ህዝብ አባል የምንሆነው የዮሐንስ ወንጌል ምዕራፍ ሶስት ውስጥ ሁልጊዜ እንደሚነበበው ሰው ሁለተኛ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ሰው ሁለተኛ ካልተወለደ በቀር ማለት በክርስቶስ አምኖ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ሁለተኛ ካልተወለደ በቀር ወደ መንግስተ ሰማያት፣ ወደ እግዚአብሔር መንግስት አይገባም ማለት የክርስቲያኖች አባል አይሆንም፣ የቤተ ክርስቲያን አባል አይሆንም። የእግዚአብሔር መንግስተ ሰማያት የተባለ የኢየሱስ ክርስቶስ ልጅ አይሆንም ማለት ነው እና በአጠቃላይ መንግስተ ሰማያት ማለት በመጀመሪያ ራሱ ኢየሱስ ክርስቶስ ነው። ሁለተኛው ደግሞ መንግስተ ሰማያት ማለት የክርስቲያኖች ህብረት ነው። በዚህ ዓለም ያለነው ክርስቲያኖች በእግዚአብሔር በመንፈስ ቅዱስ ቁጥጥር ስር ነን። የሚመሩን የሚያስተዳድሩን በሕይወታችን በላያችን የተሾሙ መላእክት ናቸው። ስለዚህ በዚህ ያለን ክርስቲያኖች ወይም በዚህ ዓለም ያለች ቤተ ክርስቲያን ራሷ መንግስተ ሰማያት ትባላለች። በሌላ በኩል ደግሞ ቅዱስ ቁርባንን በምንቀበልበት ጊዜ ይህ ቅዱስ ቁርባን ራሱ የእግዚአብሔር መንግስት ይባላል፣ መንግስተ ሰማያት ይባላል። ለምን? የዘላለም ህይወት ያለበት ጥበብ ነውና፣ ከክርስቶስ ጋር አንድ የምንሆንበት ጥበብ ነውና ኃጢአታችን የሚሰረይበት ጥበብ ነውና ንስሐ ገብታችሁ በስጋው ደግሞ ውስጠ ጥበብና ምስጢር አምናችሁ ይህን ስጋና ደም ብትቀበሉን ያለ ጌታ በወንጌሉ ኃጢአታችሁ ይሰረያል። አንድ በዮሐንስ ወንጌል ምዕራፍ ስድስት ውስጥ እንደምናገኘው ደግሞ የዘላለም ህይወትን ታገኛላችሁ። ሌላው በዚሁ በዮሐንስ ወንጌል ምዕራፍ ስድስት ውስጥ ስናነብ እንደምናገኘው ስጋዬን የሚበላ ደሜን የሚጠጣ ከእኔ ጋራ ይኖራል፣ እኔም ከእሱ ጋራ አብሬው እኖራለሁ። ስለዚህ ቅዱስ ቁርባን ከክርስቶስ ጋር እንድንኖር የሚያደርግ ከሆነ መንግስተ ሰማያት ነው። ምክንያቱም ወደፊት የምንጠብቃት መንግስተ ሰማያት ከኢየሱስ ክርስቶስ ጋር አብረን ለዘላለም የምንኖርባት ዓለም ናት። በዛች ዓለም ፀሐይ አያስፈልግም፣ ራሱ ፀሐይ ነው። በዛች ዓለም ከዋክብት አያስፈልጉም፣ ራሱ ኮከብ ነው። በዛች አለም ውሃ አያስፈልግም ራሱ መጠጥ ነው። በዛች አለም ምግብ አያስፈልግም ራሱ ምግብ ነው። በዛች አለም ወታደሮች አያስፈልጉም ሰላም ነው። በዛች አገር ንስሐ አያስፈልግም ኃጢአት የለም፣ ዲያብሎስ እስከ ሰራዊቱ እዚያ ውስጥ ስለሌለ እና እንግዲህ ከዚያ በፊት ደግሞ ከኢየሱስ ክርስቶስ ጋር አንድ የምንሆንበት ነገር ሁሉ መንግስተ ሰማያት ይባላል። ምክንያቱም መንግስተ ሰማያት ማለት ከክርስቶስ ጋር ለዘላለም መኖር ማለት ነውና እና ይሄ ራሱ ቅዱስ ቁርባኑም መንግስተ ሰማያት ተብሎ ስለሚጠራ ወንጌሉ ከመነበቡ በፊት እንግዲህ ዲያቆኑ መንግስተ ሰማያት ቀርባለችና ንስሐ ግቡ ማለት ኢየሱስ ክርስቶስ ቀርቧል፣ ይቅር ሊላችሁ ኢየሱስ ክርስቶስ ቀርቧል፣ በስጋውና በደሙ ከእናንተ ጋር ሊሆን ኢየሱስ ክርስቶስ ከእናንተ ጋር ነው። ሁለትም ሶስትም ሆናችሁ ስትሰበሰቡ በመካከላችሁ እገኛለሁ ብሏልና ኢየሱስ ክርስቶስ በመካከላችን ሲሆን ደግሞ ኃጢአት በባህሪው ስለማይሰማማው ኃጢአትን ተው፣ ንስሐ ግቡ ማለት ተመለሱ፣ ያለፈውን በደላችሁን፣ ጭንበቀላችሁን ተው። ለምሳሌ ያህል አሁን በቅዳሴው ክርስቶስ ላይ ክርስቶስ አምላክነ ይረስየነ ድልዋነ ከመንት አማ በበይናቲና በአምሀ ቅድሳት ስንል ምንድነው የምትሉ እናንተ የምናደርገው ድርጊት አላለን። እኛም ርስ በእርሳችን ድዝጅ እንነሳሳለን። እናንተም እንደዚህ እንደዚህ እንደዚህ ትነሳላችኋልን። ይህ ማለት እንደ ልማድ ሆኖ መቶብን ነው እንጂ ይህ ማለት አምላካችን ኢየሱስ ክርስቶስ በመካከላችን ስለሆነ ኢየሱስ ክርስቶስ ደግሞ የሚወደው ፍቅርን በመሆኑ አብረን ያለነውም ሆነ ከውጭም ደግሞ የተቃረን ነው ሰው ቢኖር ጭን በቀላችን ትተናል። ይኸው ከአሁኑ ሰዓት ጀምሮ እኛ ተፋቅረናል ለማለት የመሳሳብ ምልክት ነው። ተከታተላችሁኝ ዝም ብሎ በአራቱ ማዕዘን ለመስገድ ሳይሆን፣ ዝም ብለን እንደዚህ በአንገት ብቻ በራስ ብቻ መተን ነው እንጂ ያን ጊዜ ታምሁ በበይናቲክሙ፣ እርስ በእርሳችሁ ሰላምታ ተሰጣጡ፣ ሰላም ተባባሉ፣ ተሳሳሙ ነው። ግን ይሄ ድርጊት በባህል ብቻ እየወረደ በመምጣቱ እንዲያውም አንዳንድ ጊዜ ለአንዳንድ ሰዎች በአራቱ ማይዘንድ እንደ መስገድ ምን ቆጥረዋለን። ግን ተፋቀሩ፣ የፍቅራችሁ ምልክት ደግሞ መሳሳም ስለሆነ፣ ሰላም መባባል ስለሆነ ሰላም ተባባሉ፣ ተሳሳሙ ነው ለማለት ነው። እንዲያውም ይመስለኛል በካቶሊኮች እንዳየሁት ኢየሩሳሌም ስንጎበኝ ሲቀድሱ ባጋጣሚ ደርሰን እዚች ተሰጦ ላይ ሲደርሱ ካህኑ ራሳቸው እየዞሩ ሁሉንም ሰላም ይላሉ። አይታችኋል፣ እየዞሩ ይጨብጣሉ። አንድ የተጣላውን ሰው መቼም እጁን አይጨብጥም። ካንተ ጋር ሰላም ነኝ ምንም ነገር የለኝም ይሄው ኢየሱስ ክርስቶስ በመካከላችን ስለሆነ ተፋቅሬ ያለ ተፋቅረናል ለማለት ነው። ይሳሳማሉ፣ ይሳሳማሉ፣ ሰላም ይባባላሉ። እና ይህንም እንዳንዘነጋው ነው። እና መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲባል እንዲሁ ዝም ብሎ የልማድ ብቻ እንዳይመስልን፣ መንግሥተ ሰማያት የሆነ ኢየሱስ ክርስቶስ ሊባርከን በመካከላችን ተገኝቷልና ይቅር ተባባሉ፣ በልቡናችሁ ያለን በቀል አስወግዱ ከኢየሱስ ክርስቶስ ጋር አንድ የሚያደርገው ቅዱስ ቁርባን ለእናንተ እየተዘጋጀ ነውና በልቡናችሁ ውስጥ ያለውን ጭንበቀል ተውት የበደላችሁም ካላችሁ ንስሐ ግቡ ንስሐ ግቡ ማለት ተመለሱ ነው ተመለሱ ማለት ያለፈውን በደልና ኃጢአት ላለመስራት ወስኑ በዚህ ደቂቃ ለማለት ነው ጥሩ ነው እንግዲህ ለመሆኑ የንስሐ የመጀመሪያ አገልግሎት ምንድን ነው ይህንም ማወቅ አለብን የንስሐ የመጀመሪያ አገልግሎት ምን ነበር አምላካችን ኢየሱስ ክርስቶስ መንግስተ ሰማያት ቀርባለችና ንስሐ አገቡ ብሎ ለመጀመሪያ ጊዜ ቃሉን ከጀመረ የመጀመሪያ የንስሐ አገልግሎት ምን እንደሆነ እናያለን። ሰዎች ከሚሰሩት ክፉ ስራ ተመልሰው በአዳም ምክንያት በዘር የተላለፈው የኃጢአት በሽታ በክርስቶስ ይወገዳል ብለው አምነው በስሙ ሲጠመቁ፣ ሁለተኛ በመንፈስ ቅዱስ እንዲወለዱ የእግዚአብሔር ልጆች እንዲሆኑ የመንፈስ ቅዱስንም ስጦታ እንዲቀበሉ ማድረግ ነው የመጀመሪያው የንስሐ አገልግሎት። ለመረጃ ያህል በበዓለ ሃምሳ መንፈስ ቅዱስ በወረደበት ዕለት ሐዋርያት ሲያስተምሩ በብዙ ሺህ የሚቆጠሩ ሕዝብ ያዳምጡ ነበር። በዚህ ጊዜ ሕዝቡ ያሉትንና የንስሐንም የመጀመሪያ አገልግሎት እንመልከት። ይህን በሰሙ ጊዜ ይላል የእግዚአብሔር ቃል። ይህን በሰሙ ጊዜ ልባቸው ተነካ፣ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ወይ ምን እናድርግ? አሏቸው። ጴጥሮስም ንስሐ ግቡ። ገና ያልተጠመቁትን ነው፣ ተመልከቱ። ንስሐ ግቡ፣ ኀጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ፣ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው በብዙ ሌላ ቃል መሰከርና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ቃሉንም የተቀበሉ ተጠመቁ በዚያም ቀን ሶስት ሺህ የሚያህል ነፍስ ተጨመሩ በማለት ክርስቲያን ከመሆን በፊት ንስሐ እንደሚያስፈልግ ያረጋግጣል የሐዋርያት ስራ ምዕራፍ ሁለት ቁጥር ሰላሳ ሰባት ዋናው የንስሐ የመጀመሪያ አገልግሎቱ ያልተጠመቁ ሰዎችን እንዲጠመቁ ማድረግ ነው። ታዲያ ንስሐ ማለት መመለስ፣ መጸጸት ማለት ከሆነ ከመጀመሪያዎቹ ተጠማቂዎች ጋር ምን ግንኙነት አለው እንል ይሆናል። በዓለም የነበሩ የመጀመሪያዎቹ ተጠማቂዎች ክርስቲያን ከመሆናቸው በፊት ጣዖትን ያመልኩ ነበር። ግማሹ በጨረቃ፣ ግማሹ በከዋክብት፣ ግማሹ በዘንዶ ግማሹ በአንበሳ ምስል ግማሹ በሰው ምስል በሆነው ነገር ጣዖትን አቋቋመው። ሰዎች ሁሉ በዓለም ያሉ ሰዎች ሁሉ ሰይጣንን ያመልኩ ነበር። ከዚህም ጋር እግዚአብሔርን አያውቁትም ነበር አብዛኞቹ። ስለዚህ ጣዖታችሁን ተዉ። ደግሞም ከክርስቶስ ጋር አንድ ከሆናችሁ በኋላ እንዲህ እንዲህ ያለው ኃጢአት አያስፈልግምና ያን ነገር ለመተው ወስኑ። ከዚያ በኋላ ተጠመቁ፣ ሁለተኛ ተወለዱ የመንፈስ ቅዱስን ስጦታ ትቀበላላችሁ። ይህም ለእናንተ ብቻ ሳይሆን ለልጆቻችሁም ነው። አው ነው እንግዲህ ንስሓ የመጀመሪያው አገልግሎቱ ያልተጠመቁ ሰዎችን እንዲጠመቁ ማድረግ ነው። ሌላው ሁለተኛው የንስሓ አገልግሎት ደግሞ ለእኛ ለክርስቲያኖች ነው። ብዙዎቻችን ከተጠመቅን፣ ሁለተኛ ከተወለድን፣ የእግዚአብሔር ልጆች ከሆን፣ በክርስቶስ የዘላለም ህይወትን ካገኝን የመንፈስ ቅዱስንም ስጦታ ከተቀበልን ክርስቲያንም ከተባልን በኋላ በነጻ ፈቃዳችን ተጠቅመን ክፉ ዝንባሌያችን አሸንፎን እንደ ገና በኀጢአት እንደምንወድቅ ቅዱስ መጽሐፍ ደጋግሞ መስክሮብናል። ቅዱስ ጳውሎስም እኛን ወክሎ እንዲህ ሲል ተናግሯል። ክርስቲያኖች፣ እኔ ግን ይላል የእግዚአብሔር ቃል፣ እኔ ግን ከኀጢአት በታች ልሆን የተሸጥሁ የሥጋ ነኝ የማልወደውን ክፉ ነገር አደርጋለሁና ዳሮ ግን የምወደውን በጎውን ነገር አላደርገውም። የማልወደውን የማደርግ ከሆንሁ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኀጢአት ነው እንጂ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኀጢአት ሕግ የሚማርከኝን ሌላ ሕግ አያለሁ። እኔ ምንኛ ጐስቋላ ሰው ነኝ። ለዚህ ለሞት ከተሰጠ ሰውነት ከእንግዲህ ማን ያድነኛል? ወደ ሮሜ ሰዎች ምዕራፍ ሰባት ቁጥር አስራ አራት እስከ ሀያ አምስት በማለት ከክርስትና ህይወት በኋላ ብዙዎቻችን በተለያየ ኃጢአት እንደምንወድቅ ያስረዳል። እንግዲህ ክርስቲያን መሆን ማለት ለነገሩ ክርስቲያን መሆን ማለት ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር አስር ላይ በተለይ እንደምንረዳው ለኃጢአት መሞት ማለት ነው። ኢየሱስ ክርስቶስ በውስጣችሁ በሕይወታችሁ ቢኖር ይላል፣ ሰውነታችሁ ኃጢአትን ለመስራት የሞተ ነው። ለምሳሌ አይቶ ለመመኘት አይናችን እውር ነው፣ አይችልም። ትክክለኛው የሕይወት ለውጥ ትክክለኛው የክርስትናው ጸጋ ቢሰጠን ኃጢአት ሰርጎ በውስጣችን ባይከራከረ ባያሸንፈን፣ አይተን ክፉ ለመመኘት እውር ነው አይናችን። ክፉን ነገር ለመስማት ጆሮአችን ደንቆሮ ነው። በእጃችን ክፉን ነገር ለማድረግ እጃችን ሽባ ነው። እግሮቻችን ወደ ክፉ ነገር ሊሄዱ ሽባዎች ናቸው። አእምሯችን ክፉን ነገር ለማሰብ በድን ነው። በአጠቃላይ አእምሯችን፣ ህይወታችን፣ አካላቶቻችን በሙሉ ኃጢአትን ለመስራት ሽባዎች ናቸው። ነገር ግን መንፈሳዊ ስራን ለመስራት ፈጣኖች ናቸው፣ ህያዋን ናቸው። ነገር ግን ክርስቲያኖች ነን። ክርስቲያኖች ከሆን አይምሯችን ሰውነታችን በሙሉ ለኃጢአት ሽባ መሆን ነበረበት ለኃጢአት መሞት ነበረበት ነገር ግን ለጽድቅ ስራ እየሞተ ለኃጢአት እየጎለመሰ መጥቷል ሰውነታችን ለምን ጥያቄው ወዚህ ላይ ነው ለምንድን ነው ነው ታዲያ ቅዱስ ጳውሎስ ምንድን ነው ያለ እኔም ገርሞኛል በውስጡ ሰውነቴ የእግዚአብሔርን ቃል ስሰማው ደስ ይለኛል ቃሉንም ሳነበው ደስ ይለኛል ትእዛዙም ሁሉ ለሕይወቴ ደስ የሚያሰኝ ነው። ነገር ግን ይህን ደስ የሚያሰኘኝን ትቼ የማያስደስተኝን መጥፎውን ነገር አደርጋለሁ። እርግጠኛ ነኝ ከመካከላችን የእግዚአብሔር ቃል የማያስደስተው ማንም የለም። ሰዎች አለመስከርን እንፈልጋለን፣ አለመዋሸትን እንፈልጋለን፣ ጭን በቀል አለመያዝን እንፈልጋለን፣ አለመታበይን እንፈልጋለን አለ መስረቅን እንፈልጋለን አለ መለያየትን እንፈልጋለን በአጠቃላይ መልካም ነገር ሁሉ ደስ ያሰኝናል። ነገር ግን ይህን የምንፈልገው መልካሙን ነገር አናደርገውም። የሚጎዳንን ነገር ነው የምናደርገው። የሚጎዳን ነገር ምንድን ነው? ቂም በቀል፣ መለያየት፣ ክርክር፣ ሀሜት፣ ተንኮል፣ ምቀኝነት፣ ስካር፣ መጥፈሱስ አመንዝራነት ይህ ሁሉ ጎጅ እንደሆነ እናውቀዋለን። ነገር ግን እንደሚጎዳን እያወቅን እናደርገዋለን። ታዲያ ለምንድን ነው አለ ቅዱስ ጳውሎስ የምን ወደውን ትተን በመጸለይ ፈንታ፣ በመዘመር ፈንታ፣ መልካም ስራ በመስራት ፈንታ ለምን ህይወታችን፣ ለምንድን ነው ለክፉ ስራ የተጋለጠው? አለ ኃጢአት ሳናውቀው ገብቷል ማለት ነው። ራስን ወክሎ ነው እንዲያውም ያ ቅዱስ አባት ቅዱስ ጳውሎስ ሀጢያት ሳላውቀው ገብቷል ምክንያቱም የምወደውን ትቼ የማልወደው የማደርግ ከሆነ አሁን በውስጤ ኃጢአት አለ ማለት ነው። ኃጢአት በውስጤ ካለ ደግሞ የእግዚአብሔር መንፈስ ርቆኛል። ታዲያ እንዴት ልሁነ ያለው ቅዱስ ጳውሎስ ምን ላድርግ? ከእንግዲህ ወዲህ ስለ ኃጢአት መቼም ቢሆን ኢየሱስ ክርስቶስ ሁለተኛ አይሰቅልም የአምላካችን የኢየሱስ ክርስቶስ ወደዚህ ዓለም ሁለተኛ መምጣት ከእንግዲህ ዓለምን ለማሳልፍ የናቁት የወጉት፣ እንዲያዩት በመለኮታዊ ጥበቡ ሙታንን ለመቀስቀስ በየቀኑ መንግስተ ሰማያት ቀርባለች እና ተብሎ ይነገርላት የነበረውን የዘላለም ህይወት መንግስተ ሰማያትን ለተባረኩት ለእድለኞች ለመስጠት ከዚህ ሙሉ በላይ ለፍርድ ነው የሚመጣው። እንግዲህ ወዲህ ስለኛ አይሰቀል። ታዲያ ምን ልሁን አለ ቅዱስ ጳውሎስ። ከእንግዲህ ለ- ለሞት ከተሰጠ ህይወት የሚያድነኝ ማን ነው? ከእንግዲህ ነው ማን ነው አስቸጋሪ ነገር ነው። የዘላቂ ህይወትን ነገር ሲያስቡት ያስጨንቃል። ለዚህ ነው ቅዱስ ወንጌል በጠበበው በር ግቡ ያለ። ሆኖም ግን አምላካችን ኢየሱስ ክርስቶስ መልሱን ሰጥቷል። ደስ የሚያሰኝ መልስ ነው የሰጠን። ምህረቱ ለዘላለም የሆነ አምላክ ይላል። የመጨረሻው መስመር ምህረቱ ለዘላለም የሆነ አምላክ፣ ምህረቱ ለዘላለም የሆነ አምላክ አምላካችን ኢየሱስ ክርስቶስ ግን መልሱን ሰጥቶናል። መልሱም እንደገና በንስሐ መመለስና መቀደስ ነው። እንደገና በንስሐ መመለስና መቀደስ ነው። ለምሳሌ ያህል ክርስቲያን ከሆኑና ለአገልግሎትም ከተመረጡ በኋላ እንደ ፈቃዱ የማን ሄደውን እንዲህ በማለት ሲመክረና ያዋለን የቀደመውን ፍቅርህን ትተሃል ይላል። ለጊዜው በአንድ ሰው ነው፣ አሁን ለሁላችን ነው የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደ ወደቅህ አስብ፣ ንስሐም ግባ፣ የቀደመውን መልካሙን ስራህን አድርግ፣ አለዚያ መጣብህ አለው። ንስሐም ባትገባ መቅረዝህን ከስፍራው እወስደዋለሁ። ራእይ ሁለት አምስት። ደስ የሚያሰንቅ አንድ ጊዜ ደሜን አብስሽ አለሁ ቃሌን ሰጥቻቸው አለሁ። ከዚህ ተላልፈው ካመጹ! የወደዱትን ያው ዲያብሎስን ተከትለው ለዘላለም ይጥፉ አላለንም። አሁንም ተመለሱልኝ፣ አሁንም ተመለሱልኝ። እኔ ይላል እዚያው ቀጥሎ የእግዚአብሔር ቃል፣ እኔ የምወዳቸውን እገስጻቸዋለሁ እቀጣቸውማለሁ። እንግዲህ ቅና ንስሐም ግባ። እነሆን በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ። ራእይ ምዕራፍ ሶስት ቁጥር ሀያ ይህ ቅዱስ ቃል ለእኛ ታላቅ የምሕረት ድምጽ መሆኑን እያስተዋል በአጠቃላይ ስለ ንስሐ ቅዱስ መጽሐፍ የሚለንን ባጭሩ እንመልከት። ይህ ለእኛ ታላቅ ጥበብ ነው። አንደኛዋን ከአንደኛ ጀምሮ እንመልከታቸው ጥቅሶችን። ይህንም አስቡና አልቅሱ፣ ይህንም አስቡና አልቅሱ። ተላላፊዎች ወይም ኃጢአተኞች ሆይ ይለናል። ተላላፊዎች ወይም ኃጢአተኞች ሆይ ንስሐ ግቡ ልባችሁንም መልሱ። ልባችሁንም መልሱ። ኢሳይያስ አርባ ስድስት ቁጥር ዘጠኝ እንደ መንገዱ በየሰው ሁሉ ፈርድባችኋለሁ ይላል ጌታ እግዚአብሔር። ስለዚህ ንስሐ ግቡ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። የበደላችሁን በደል ሁሉ ከእናንተ ጣሉ። ትንቢተ ሕዝቅኤል ምዕራፍ አስራ ስምንት ቁጥር ሰላሳ ሦስት እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው። የሐዋርያት ሥራ ምዕራፍ አስራ አንድ ቁጥር አስራ ስምንት አራት እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል። ቀን ቀጥሯልና በዚያም ቀን በዓለሙ ላይ በጽድቅ ሊፈርድ አለው የሐዋርያት ሥራ ምዕራፍ አስራ ሰባት ቁጥር ሰላሳ አምስት ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። እመጣለሁ ብሏል። ትቀሰቀሳላችሁ፣ በመለኮታዊ ጥበብ ትነሳላችሁ፣ ከመላእክት ጋር ለዘላለም በመንግስተ ሰባት ትኖራላችሁ ብሎናል። ይህ ለእኛ የተስፋ ቃል ነው። ይህ የተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲመለሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር ዘጠኝ እግዚአብሔር ደግመን ደጋግመን ኃጢያትን ስንሰራ ኃጢያትን ስንሰራ የማያይ ሆኖ አይደለም በደልን ሁሉ ስናደርግ የማያይ ሆኖ አይደለም ወይም ደግሞ ኃጢያትን እንድንሰራ ፈቅዶ አይደለም ጉድጓድ ውስጥ ሆነን ኃጢያቱን ብንሰራው ያያል አውሮፕላን ውስጥ ሆነን ብንሰራው ያያል ባህር ውስጥ ጠልቀን ብንሰራው ያያል። ጨለማ ለብሰን ብንሰራው ያያል። ቤት ዘግደን ብንሰራው ያያል። ወይፈት ፈት ልበ ወኩልያተ ልብና ኮላሊትን የሚመረምር አምላክ እንኳን የምንሰራውን፣ የምናስበውን ከማሰባችን በፊት ያውቀዋል። ይህን ሁሉ እያወቀ ግን አብዛኞቻችን ጽድቅና ኃጢአትን ለይተን ካወቅንበት ጊዜ ጀምሮ እስካሁን ድረስ ኃጢአትን እንሰራለን። ባለም ያሉ ብዙ ሀያላን ሰዎች ብዙ በደል ሲሰሩ ዝም ብሎ ያያቸዋል። እግዚአብሔርን ሲክዱም ዝም ብሎ ያያቸዋል። እግዚአብሔር እግዚአብሔርን የክህደት ትምህርት ሲያስተምሩም ዝም ብሎ ያያል። ለሰይጣን ሲሰግዱም ዝም ብሎ ያያል። ታዲያ ሀጢያትን እንድንሰራ ፈቅዶ ነው ወይም ሀጢያትን ደግሞ እንድንሰራ የማያይ ሆነው? ለምንድን ነው ንገሩኝ፣ እስኪ እስካሁን እንዴት ታገሰን? ለምንድን ነው የታገሰን ለንስሐ? የሚታገሰን ለንስሐ ነው። ዓለምን ሁሉ የሚታገሰው ለንስሐ ነው። ምንም የወሰነው ቀን ቢኖርም በየግል ህይወታችን ወዲያውን ማጥፋት ይችል ነበር። ለንስሐ ነው ጠፍተን እንዳንቀርብበት። እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ፣ እላችኋለሁና፣ ከነዚህ ድንጋዮች እግዚአብሔር ለአብርሃም ልጆች ሊያስነሳለት ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ወደ እሳትም ይጣላል። የማቴዎስ ወንጌል ምዕራፍ ሶስት ቁጥር ስምንት እስከ አስራአንድ አብርሃም አባት አለን እንደምትሉት አይምሰላችሁ፣ ይልቅ ልቡናችሁን ስጡ። ታዲያ እሱ ሲምረን እሱ የሚምረን ደግሞ ራሳችን ስንሰጠውን ራሳችን ምንሰጠው ደግሞ በስጋ ህይወታችን ሳለን ስንጠቀምበት እንጂ ከሞትን በኋላ የሚደረግልን እንቅስቃሴ ሁሉ ከንቱ ነው። የእግዚአብሔርን ምሕረት አላውቅም ዲያብሎስንም ሊምረው ይችላል እንኳን ሰዎችን። ነገር ግን እንደ ወንጌላችን ግን ሰው መዳኑም መሞቱም በስጋው እስካለ ድረስም ንስሐሰ ይላል የእግዚአብሔር ቃል ንስሐሰ ትሬስ የወለ ዘማ ከመድንግል አሁንስ ምሳር በዛፎች ስር ተቀምጧል እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል ወደ እሳትም ይጣላል የሚለው የማቴዎስ ወንጌል ምዕራፍ ሶስት ቁጥር ስምንት እስከ አስራ አንድ አሁንስ ምሳር ቀርቧል ምሳር ምንድን ነው ዛፎች የሚቆረጡበት መጥረቢያ አሁንስ ምሳር ቀርቧል በዚህ ዓለም መሳሪያዎች ብዙዎች ናቸው። የሰው ልጆች ህይወትን እየቆረጡ የሚጥሉ በሽታዎች እየበዙ ሄደዋል። መቅሰፍቱ እየበዛ ሄደዋል። ጦርነቱ እየበዛ ሄደዋል። ሰላም የለም፣ ፍቅር የለም። ወጥተን መግባታችን አይታወቅም። ህይወታችን በኛ የተያዘች አይደለችም። ህይወታችን በምን እንደሚጠፋ አናውቅም። ስለዚህ የመዳን ቀን ዛሬ ነው። ዛሬን ተጠቀሙ ነው የሚለን እግዚአብሔር ቃል። ንስሐ ዘማውን እንደ ድንግል ኃጢአተኛውን ንጹህ ታደርጋለች። ይህ ከእግዚአብሔር የተሰጠን የቸርነት ጥበብ ነው። የሰይጣንን ስራ ለማትከተሉ ግን ይላል እግዚአብሔር ቃል። የሰይጣንን ስራ ለማትከተሉ ግን ሌላ ሸክም አልጭንባችሁም፣ ነገር ግን እስክ መጣ ድረስ ያላችሁን ጠብቁ። ራ ዮሐንስ ምዕራፍ ሁለት ቁጥር ሀያ አራት እስክ መጣ ድረስ ያላችሁን ጠብቁ፣ ሌላ አልጭንባችሁም። በርቱልኝ ነው የሚላችሁ። ያላችሁን ጠብቃችሁ ማለት ከክፉ ስራ ሁሉ የራቃችሁ እውነተኞች ክርስቲያኖች፣ ቃሉ የሚለን ምጭንባችሁ፣ ሌላ የምጨምርባችሁ ነገር የለኝም፣ ያላችሁን ብቻ ጠብቁ። እና ክርስቲያኖች ሆይ በሉቃስ ወንጌል ምዕራፍ 15 ቁጥር 11 እስከ 24 ጠፍቶ የተገኘውን ልጅ ምሳሌ እየተመለከት እግዚአብሔርን በድለው በንስሃ ከፈጣሪያቸው ጋር የታረቁትን የሎጥን፣ የኖህን፣ የሙሴን፣ የዳዊትን፣ የሶሎሞንን፣ የኢሳያስን፣ የቅዱስ ጴጥሮስን የመግደላዊት ማርያምንና የመሳሰሉትን ታሪክ ከኛ ህይወት ጋር እያዛመድ የእግዚአብሔርን ቸርነት በፍጹም ልብ እያመን ጻድቅ ሰባት ጊዜ ቢወድቅ ሰባት ጊዜ ይነሳል የሚለውን የእግዚአብሔርን ቃል ተስፋ እያደረግን ብንወድቅም በንስሀ እየተነሳ እየተነሳን ይህን ከንቱ ዓለም ድል የምናደርግበትን የመንፈስ ቅዱስን ኃይል ለማግኘት ሁላችንም በንስሀ እንመለስ። የእግዚአብሔር ትግስት ለእኛ የንስሀ ቀን መሆኑንም የልብ ጥበብ አድርገን እናያዝ። የንስሐን ጥቅም እንወቅበት። ንስሐ ማለት ብያለሁ፣ ሌላ ብዙ ጣጣ ማብዛት አይደለም፣ ያለፈውን ኃጢአት ላለ ላለመስራት መወሰን። ታዲያ ይህ ምክር ይላል ይህ ትምህርትና ምክር በኃጢአታቸው በውድቀታቸው አምነው ራሳቸውን ለሚያዋርዱ ክርስቲያኖች እንጂ የቤተ ክርስቲያንን ውስጠ መስጢር አውቀው ከተረዱ በኋላ የእግዚአብሔርን ቃል ለሚያቃልሉ እንዳልሆነ እንዲህ በማለት ይናገራል። የእግዚአብሔር ቃል አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙንም የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነሱን ማደስ የማይቻል ነው። ወደ ዕብራውያን ሰዎች ምዕራፍ ስድስት ቁጥር አራት እስከ ስድስት የማይቻል ነው። የቤተ ክርስቲያንን ውስጠ ምስጢር ካወቁ በኋላ መጽሐፍ ቅዱስን ካወቁ በኋላ በልዩ ልዩ ምክንያት ከቤተ ክርስቲያን የወጡትን ሰዎች ለመመለስ አይቻልም አለ እግዚአብሔር። ለምን ሲነገራቸው እናውቀዋለን ዘወረበል ይላል እና እግዚአብሔር አምላክ ከእንደዚህ አይነት የጨለመ አይምሮ ይሰውረን። ብንበድል እንመለሳለን፣ ኃጢአት ብንሰራ በንሳ እንመለሳለን። ግን የቤተ ክርስቲያን ውስጠ ምስጢር ካወቅን በኋላ ሄደን በእግዚአብሔር ቃል መዘበት ግን ታላቅ እርግማን ስለሆነ ከዚህ እግዚአብሔር እንዲሰውረን ቅዱስ ፈቃዱ ይሆንልን። ሁላችንም ለንሳ ሞት ያውቃል። አንዳችንም የሰው ልጆችን አንዳቸው ንም ቢሆን ለዲያብሎስ አሳልፎ እንዳይሰጥ ቅዱስ ፈቃዱ ይሁን። እግዚአብሔር የተመሰገነ ይሁን።

አበሻን አንስተ እግሬን ያበስክልን፣ በታላቁ ፍቅር ልብ ይለውጥልን። ማበሻን አንስተ እግሬን ያበስክልን፣ በታላቁ ፍቅር ልብ ይለውጥልን። ደካማው ልጅ ያረከው ትትና ልቤን እስኪገዛኝ መስቶኛልና ልሂድ በመንገድ ውስ ለውጥና ልሂድ በመንገድ ውስ ለውጥና ነፍሱን እንዲ የወደደኝ ፍቅሩ ያልተለየኝ ከቱስኔ ማነኝ ከፍ ከፍ ላረገኝ በዘላለም ሹመት መንፈሴን ሰብሬ ልብ ላኑርለት ከፍ ከፍ ላረገኝ በዘላለም ሹመት

ትና ተግሬ ስር ያልቀር ፍቅሩ ፍጹም ሆኖ ለቃብር ያደረ በውሃ መታጠብ አይበቃም ብሎ አጠበኝ በደሙ ነውሬን ከልሎ በውሃ መታጠብ አይበቃም ብሎ

ሰሙን በተሰበሰበ ማንደት አሰር ሁሉ ይሸሸዋል። አንደኛው ሲቸገር አምላኬ ፍቅር ግን የለውም ዳር ድንበር አምላኬ ፍቅር ግን የለውም ዳር ድንበር። ስራ ትክክል ነው። አምላኬ ፍቅር እጅግ ድንቅ ነው። አምላኬ ከኔ ጋር አለ ውንሰው አምላኬ ያናሰብከው ማነ